ማዕከላዊ ስታትስቲክስ ኤጀንሲ ለሚያሰራው የሕዝብ ቤት ቆጠራ ካርታ ስራ ያሰማራቸው ቡድኖች አባላት ላለፉት ሁለት ወራት ከስምምነታችን ውጭ በሆነ ሁኔታ ደመወዝም አበልም አልተከፈለንም ሲሉ ቅሬታ አሰሙ። የሁለት የቅርንጫፍ መስሪያ ቤቶች ኃላፊዎች ጉዳይ ያልተዘጋና በእንጥልጥል ያለ መሆኑን በመግለጽ የየራሳቸውን መልሶች ሰጥተዋል። ሰለሞን አባተ ዝርዝሩን ይዟል። ማዕከላዊ ስታቲስቲክስ ኤጀንሲ ካለፈው ዓመት አንስቶ እስከዚህኛው የመጨረሻ ወራት በመላ ሀገሪቱ ላካሄደው የሕዝብና ቤት ቆጠራ ካርታ ሥራ እያንዳንዳቸው ስድስት ወይም ሰባት ሠራተኞች ያሉባቸው አንድ መቶ ሰማንያ ቡድኖችን በመላ ሀገሪቱ አሰማርቶ መረጃዎችን ሲያሰባስብና ሲያቀናጅ ቆይቷል። በሥራው ላይ የተሰማሩት ባለሙያዎች ባለፉት ሁለት ወራት የሠራንበት ደሞዝም አበልም ሳይከፈለን ዘገየ ወይም ቀረ ሲሉ አቤቱታ እያሰሙ ናቸው። ወደ መቀሌ ደውዬ ከነዚህ ቤት ባዮች አንዱን አነጋገርኩ። ያው እኛ የተመትን ያው አንድ የብር እጥረት ምክንያቱ በረሀብ ልንሞት ብለን ነው ምክንያቱ ለስሳ ጥናት ያለ አበል ያለ ደግሞ የቤት ስራም የምንገብለው አጥተን ያው ጎደና መውጣት ነው የቀረን። አሁን ሁለተኛ ያው የመልካም አስተዳደር ምክንያቱ ጥያቄያችን የምናቀርበበት አቅበንም ለእሱ የመሰጠን አቀራጥተናል። የተወሰኛውም ደግሞ ያው ሁሉ አንተን መብትህን ስትጠይቅ እንደ ጠላት ነው እየቆጠሩን ነው ያለ ስለዚህ ያው አጠቃላይ ሰብአዊ መሆነ ዲሞክራሲያዊ መብታችን ገብተው ያው ለስልሳ ቀናት ያለ ምንም ገንዘብ አሰርተውናል። እንግዲህ እስከ አሁን ምንም የተከፈልን ነገር የለም። ለምንድን ነው ያልተከፈላችሁ? ያልተከፈልን ምናልባት አሁን ወደ ፍርድ ቤት ስለሄድን ያው በፍርድ ቤትም እንደሄዳችሁ በፍርድ ቤት ጨርሱ ብለህ ነው አሁን በልክ ነው ሳይከፍል ስ አሁን ቆይተህ ያለ ትግራይ ውስጥ በተለያዩ አካባቢዎች ተሰማርተው ከነበሩ ቡድኖች የአንዱ አባላት ሀድላት ክፍለ ከተማ ፍርድ ቤት ክስ መስርተው ችሎቱ ባለፈው ሰኞ ነሐሴ 22 ሁለት ሺህ ዘጠኝ ዓ ም የተከሳሹን መስሪያ ቤት ምላሽ ከሰማ በኋላ ለከነገ በስቲያ ዓርብ ጳጉሜ ሶስት 2009 ዓ.ም ውሳኔ ሊሰጥ ቀጥሯል። በሌላ በኩል አዲስ አበባ ውስጥም ተሰማርተው የነበሩ ቡድኖች ተመሳሳይ ችግር እንደገጠማቸው ስለሚናገሩ ወደዚያም ደውዬ አንዱን አነጋገርኩ። ከሰኔ ጀምሮ ሰባብ የነበረችው ወይም በአዲስ አበባ ደግሞ ዘጠና ብር እየተሰጠን ነበር እስከ ሰኔ አካባቢ። ከሰኔ በኋላ ግን ሰርኩላር አልመጣላችውም ተብሎ ዘጠና ብሩ ተቀንሶ ሁለት ዘጠና ስድስት ለቀን ሲገባን፣ ሁለት መቶ ዘጠና ብር ብቻ ነው የተሰጠ። ያም ራሱ ከረዥም ጊዜ በኋላ ማለት ነው። ለረዥም ጊዜ አይ አንቀበልም ብለን ነበር። እነሱም መፍትሄ እንፈልጋለን እያሉ ወደ ፌዴራል ስታቲስቲክስ ኤጀንሲ ጠይቀው ነበር፣ የአዲስ አበባ ቅርንጫፍ ማለት ነው። ከዛ በኋላ እነሱ ምንም መፍትሄ ሊሰጡን አልቻሉም። ከፈለጋችሁ ውሰዱ፣ ካልፈለጋችሁ ተውት ነበር የተባልነው። እኛ ዝም ብለን ስራችን እየሰራን ነበር፣ ጨረስን። ከጨረስን በኋላም የተባልነው ምንድነው ምንድን ነው መፍትሄ ስላልመጣ አበላችኋን መውሰድ ከፈለጋችሁ መውሰድ ትችላላችሁ፣ በሁለት መቶ ስድስት ብር፣ ዘጠናውን ቀርፉ ማለት ነው። ካልሆነ ግን ወደ የተቀጠራችሁበት ቅርንጫፍ እንዴት ተላለፈላችሁ። ማመልከቻ አስገብታችሁ ሲሄዱ ተባል። እኛ ደግሞ ያው ለትራንስፖርት ምናምንም አልነበረንም። ደሞዝ እራሱ በጣም ዘግቶ ነበር የተከፈለን እና ይሄ ነው አንደኛው ችግራችን። ሁለተኛው ችግራችን ግን አንድ አመት ከስድስት ወር አካባቢ ነው የሰራን እና ከመጋቢት ሁለት ሺ ስምንት ጀምረን እስከ ነሐሴ ሁለት ሺ ዘጠኝ ነው የሰራነው። እረፍት አልነበረንም ማለት ነው። የአመት እረፍት ክፍያ ይገባናል። እሱም ራሱ አልተሰጠንም። እስካሁን ምንም የተነገረን ነገር የለም። ናሴ ውስጥ ነው ይህንን የነገሯችሁ ነሐሴ ደግሞ ስለዘገየ ግን ለምንድን ነው አበን ገና ነው እስቲ ሰርኩላሮስ እስክትመጣ እየጠበቅን ነው እየጠበቅን ነው እያሉ ቆዩ ነሐሴ ሁለተኛው ሳምንት አካባቢ ነው እንግዲህ በዛን ጊዜ የአስቸኳይ ጊዜ አዋጅ ያልተነሳበት ጊዜም ስለነበር ስራ ማቋረጥ ክልክል ነው ምናምናምን አሉ ስለዚህ ሳንቀበል ስራችን ግን በአግባቡ እየሰራን ቆያለን ተባበን እየሰራን ቆየን ጠቅላላ የሀምሳ አራት ግል ቢያንስ እኛ ምን እንጠብቃለን? በሁለት መቶ ዘጠና ስድስት ይከፈለን ይገባ ነበር ብለን ነው። ምክንያቱም ኦልሬዲ በዛ ውል ነበር የገባነው እሱ አላደረጉትም። እዚህ የሆነ መከታተል ስለማንችል ወደ የአካባቢያችን እየተበጠን ነው ማለት ነው። ስለዚህ አሁን እያንዳንዳችሁ የምትጠብቁት ይሄ ቀርቶብናል የምትሉት ወደ አምስት ሺህ ብር የሚጠጋ ገንዘብ ነው ማለት ነው። እኔ ለምሳሌ አምስት ሺ አርባ አሁ አብዛኛዎቻችን አምስት ሺ አርባ ብር ይቀራናል። ለመሆኑ ችግሩ ምን ይሆን? ማዕከላዊ ስታቲስቲክስ ኤጀንሲ ምላሽ እንዲሰጥ ባደረግኩት ጥረት ያገኘኋቸውን የኤጀንሲውን የአዲስ አበባ ቅርንጫፍ ኃላፊ አቶ እንግዳ በዛብህን አነጋግሬአለሁ። በፌዴራል መንግስት የአበል ስርዓት ነው ሲ ኤስ ኤ የሚተዳደረው እና ያ ሲ ኤስ ኤ ስራዎች በቂ ስላይደለ ከመንግስት አስፈቅዶ ሲ ኤስ ኤ ተጨማሪ የኪስ አበል ተብላ ሰባ ዘጠና ብትባል የምትከፈል ነገር አለች። ሲኤስኤ የሚሉኝ የማዕከላዊ ስታቲስቲክስ ኤጀንሲን ነው። ኤጀንሲ አሁን እሺ። እና ይችን ልዩነት ሲኤስኤ በተጨማሪ ለሰራተኞቹ ይከፍላል። በጥስል አይደለች፣ ለሁሉም ስራዎች ማለት ነው፣ ሲኤስኤ ለሚሰራቸው ስራዎች። እና ይህ ነገር ደግሞ የሚሸፈነው ወደ ለሲኤስኤ አንድ ፕሮጀክት በሲኤንን በጀት ከመንግስት በጀት ይጠቀምና ያንን ይሸፍንለታል። እና በአጋጣሚ ያ ፕሮጀክት ፌዛውት አደረገ። ፌዛውት ሲያደርግ እቺ በልዩነት የምትከፈለው ሁሉም ስራዎች ላይ ቆመ። በሚቆምበት ሰዓት አጋጣሚ ለዚህ ለህዝብና ቤት ቆጠራ ካርታ ስራ በመቶ ሰማኒያ ቲም በሀገር አቀፍ ደረጃ እየተሰራ ነበረ። አጋጣሚ መንግስቱን ደግሞ ስራው እንዲሰራ ስለሚፈልግ ምንም ፌዝ አውት ቢያደረግ የካፋ ስራ እስከ ሰኔ ሰላሳ ይቆያል በሚል ያቺ ነገር ከስያ እንድትፈጸም በስምምነት ሲ ያስፈቅዶ እየተጠቀመ ቆየ። መቼ ነው ያ መርሃ ግብር የአገልግሎት ዘመኑ ያበቃው? ወደ ጥር አካባቢ ጥር ሁለት ሺ ዘጠኝ ማለት ነው። ሁለት ሺ ዘጠኝ ላይ ፌዛው ሲያደረግ ሲሲ ከመንግስት በጀት ላይ የተጠቀመው ነበር። የተወሰነ ብር ይጠቀምና ያ ፕሮጀክት ይሸፍንለታል። አጋጣሚ ፕሮጀክቱ ፌዛው ሲያደረግ ቆመ። ያ ሲቆም ትንሽ አንድ ለሁለት ወር ራሱ ከመንግስት ጋር ተነጋግሮ ይህን ነገር እስኪያስተካክል አበን ሉ ሳይከፈላቸው ለዚህ ቆይቶ ነበረ። በኋላ ካርታ ስራው ከግንቦት ሰላሳ ድረስ ይጠናቀቃል የሚል እቅድ ነበረ በሲኤስ በኩል። አጋጣሚ ምናልባት አልፎ እስከ ሰኔ ሰላሳ ከሄደ በሚል እስከ ሰኔ ሰላሳ አስፈቅዶ ለልጆቹ እየተከፈለ ይሰራ ነበረ። በአጋጣሚ ስራው ከተጠበቀው ጊዜ በላይ ሐምሌንም ጭምር ወደ ነሐሴ ውስጥም ገባ። ይህንን ደግሞ ለልጆቹ ለመክፈል ሴ ደግሞ ከመንግስት አካላት ማስፈቀድ አለበት። በደብዳቤ ነው። ያው የሀገሪቱ የፋይናንስ ስርዓት ከበላይ አካል መታዘብ ስላለበት ያንን እየጠበቀ ነው ያለው። ፈቃደኛ ሊሆኑት እየከፈል ናቸው። በዚህ መልኩ ነው ወደ የመጡበት ያሰማራ ነው። ሴሴም ያው ከመንግስት አካላት ጋር እየተነጋገረ ነው ያለው የሴሴ ኃላፊዎች ዳይሬክተሮች የሚመለከታቸው ሁሉ እየተነጋገሩበት ነው ያለው። ወደ መቀሌም ደውዬ እዚያ ያሉትን የቅርንጫፉን ጽሕፈት ቤት ኃላፊ አቶ አማረ ገብረዋህድን አግኝቼ ነበር። መልስ መስጠት የምችለው መንግስት በፈቀደው ማምን መሰረት እየከፈልላቸው መሆኑን ነው። ከዛ ውጭ ላለው ግን ዋና መስሪያ ቤቱን ማናገር ይሻላል። ይሄ ደግሞ በሕግ የተያዘ ጉዳይ ስለሆነ አሁን ሕግ ላይ እንትን አድርገዋል። መልሱ በሕግ ሊመለስ ይሻላል ይመስለኛል። ልጆቹ ከሰዋል። ውሳኔ ለአብ ስለ የተመጣበት ስለሆነ ከውሳኔ በፊት መናገሩ ትርጉም ያለው አይመስለኝም። ሁለቱም የቅርንጫፎቹ ኃላፊዎች ዝርዝር ማብራሪያና መረጃ ከዋናው መስሪያ ቤት እንድጠይቅ ባሳሰቡኝ መሰረት ወደ ኤጀንሲው ዋና ዳይሬክተር ወደ አቶ ቢራቱ ይገዙ ደውዬ ለማነጋገር ሞክሬ ነበር። ስልካቸው ስላልተነሳ ለጊዜው ላገኛቸው አልቻልኩም። ከስምምነታችን ውጪ አበላችን ተቋርጦብናል የሚሉት ሁሉም የአንድ መቶ ሰማንያዎቹም ቡድኖች አባላት ከሆኑና መስሪያ ቤቱም ለመክፈል ከወሰነ መንግሥት ከአራት ሚሊዮን ብር ያላነሰ የኋላ ክፍያ እንዲፈጽም ይጠበቅበታል።